ك ما هبرسها لا ما هبرسها. ብፁዕ አቡነ ሉቃስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የኢትዮጵያ ገዳማት ኃላፊ የምስራቅ አውስትራሊያና ኒው ዚላንድ አህጉረ ስብከት ሊቀ ጳጳስ እንዲሁም የቅዱስ ሲኖዶስ አባል የዘንድሮውን የፋሲካን ጾም ምክንያት በማድረግ የሚከተለው መልእክት አስተላልፈዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የተከበራችሁ፣ በክርስቶስ ክርስቲያን በወልድ ውሉት የተባላችሁ ክርስቲያኖች ኢትዮጵያውያን፣ በዓለም ዙሪያ ያላችሁ፣ በሀገር ውስጥ ያላችሁ፣ በዱሮ ገድል ያላችሁ፣ በከተማም ያላችሁ፣ በገጠርም ያላችሁ ሁላችሁም ክብር ምስጋና ይግባውና ጌታችን ኢየሱስ ክርስቶስ ለእኛ ሲል ከመንበረ ክብሩ ዝቅ ብሎ ወርዶ በይሁደ ዮሐንስ ከተጠመቀ በኋላ ገዳመ ቆሮንቶስ ለአርባ መዓልት ለአርባ ሌሊት የጾመውን መታሰቢያ ጾሙን ዛሬ ስለምንጀምር በቅድሚያ እንኳን እግዚአብሔር በረዴቱ ጠብቆ ከመከራው ሰውሮ ይህን ጾም ለመቀበል ይህን ጾም ለመጾም የታደላችሁ ወገኖች በክፉ ሞት ያልተጠራችሁ ለዘር ያተረፋችሁ አምላክ ክብር ምስጋና ይግባውና እንኳን አደረሳችሁ ሁላለሁ። በመቀጠል ይህ ጾም አዳም በበደለ የሰው ልጅ በበደለ እኛ ለመካፍ ጌታችን የጾመው ጾም ስለሆነ ቅድስት ጾም ይባላል። እንደገናም አብይ ጾም ይባላል። አብይ እግዚአብሔር ወብዙኅ አኮቴቱ እግዚአብሔር ታላቅ ነው ምስጋናውም ብዙ ነው የተባለለት አምላክ ኢየሱስ ክርስቶስ ስለ ጾመው ዐብይ ጾም ተብሏል። ስለዚህ ወገኖቻችን ይህን ጾም ለመጾም እንግዲህ ዛሬ በሁለት ሺህ አስራ ስድስት ዓመተ ምሕረት የምንጾመው ዐብይ ጾም አገሪቱን እየጎዳት፣ እያጠፏት ታሪኳንም እያጠፉ የተነሱበት ጊዜ ስለሆነ እጅ ለእጅ ተያይዞ አሁን በጥብቅ ሁሉም አንድ ሆኖ የሚጾምበት ወቅት በመሆኑ እንደነ ነው። የሰዎች እጅጉን እጅጉን በጾም በጸሎት የምንጠመድበት ወቅት ስለሆነ ተግታችሁ ስለ ሀገራችሁ ስለ ራሳችሁ፣ ስለ ወገናችሁ ይህን ጾም በጥብቅ እንድትጾሙ አደራላለሁ። ስንጾምም የጠዋት ቁርሳችንን በመከራ ለወደቁት ከቤታቸው ወጥተው ሜዳ ላይ ለወደቁት ረሃብተኞች በድንኳን ተጠልለው በፕላስቲክ ድንኳን ተጠልለው ብርዱን፣ ቁሩን፣ የፀሐዩን እየተቀበሉ ከዚህ ላይ በመራብ በችግር ላይ የወደቁትን እያሰብነ ለነሱ ትንሽ ገንዘብ በመላክ እነሱን በመርዳት ሁለተኛ በውጭ ሀገር ስላላችሁ እናንተ ሰላም ስላላችሁ ምክንያት እየፈጠራችሁ በክርስትና በምናምን በቢዝነስ እያደረጋችሁ ዘፋኝ እየቀጠራችሁ በአብይ ጾም ዳንስ መደነስ፣ ዘፈን መዝፈን፣ ልዩ ልዩ ኃጢአት መስራት እጅግ አጥብቆ በቀዶና ቤተ ክርስቲያን የተከለከለ ስለሆነ ከዚህ እንድትቆጠቡ የእርስ በእርስ ሰላምም በማውረድ አንድነታችሁን እንድታጠናክሩ የወንድማማሽ መገዳደል በቃ እንዲል በተለይም ክርስቲያን ለክርስቲያን አማራን አማራ ሲገለው ከማየት ከመስማት የበለጠ እጅግ የሚያሳፍርና እጅግ የሚያስቆጭ ታሪክ እየተሰራ ስለሆነ በስህተት ከወገኖቻችሁ ጋር ደም የምትቃቡ ደም የምታፈሱ ይህን በዚህ ጾም እንድታቆሙ በእግዚአብሔር ስም እለምናችኋለሁ። ሁላችሁም ተባብራችሁ አንድ ሁናችሁ አንዲት ኢትዮጵያን እንድትደግፉ አንዲት ኢትዮጵያን እንድትረዱ ሁላችሁም አንድነታችሁን እንድታጸኑ በእግዚአብሔር እመኑ። እግዚአብሔር ይረዳችኋል። እግዚአብሔር ኃይል ነው። እናንተ በማመን በጸሎት ሁናችሁ በእግዚአብሔር ትእዛዝ ብትንቀሳቀሱ አገራችን ኢትዮጵያን ሰላም እንድታደርጉ አደራላለሁ። እንዲሁም የጠዋት ቁርሳችሁን ሁላችሁም ያችን እያዋጣችሁ ለሀገራችሁ ለዚህ ለተራበው ሕዝብ እንድታደርሱ ታደራላለሁ። አንድነቱ ይበርታ። ዘር ቆጠራ ይቅር፣ ስላም ክርስቲያን ማለት ማንኛውንም በቃ ልዩነት የሚያመጣውን እሱን ሁሉ ትቶ በአንድነት ጸንታችሁ ለአንዲት ኢትዮጵያ ለታሪክ በሰላም ወጥቶ በሰላም ለማደር ለመግባት ልጆች እንዲማሩባት ሰው እንዲወጣባት ታሪካችን መልሶ ወደ ቀደመው እንዲመለስ በእግዚአብሔር ስም አደራ እላችኋለሁ። የተባረከ የተቀደሰ ጾም ይሆንላችሁ። የጦርነቱ ፍጻሜ በዚህ ዐቢይ ጾም እንዲሆን ሁላችንም ተባብረን እንጸልይ። እግዚአብሔር እርዳን። እግዚአብሔር ኢትዮጵያን ይባርክ፣ እናንተንም ይጠብቃችሁ። የተባረከ ጾም ይሆንልን። ለብርሃነ ትንሳኤ በሰላም ያደርሳችሁ ያደርሳል። አሜን። እግዚአብሔር የተመሰገነ ይሁን ኢትዮጵያን ይባርክልን። አድማጮቻችን ቀደም ሲል የተከታተላችሁት ብፁሕ አቡነ ሉቃስ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የኢትዮጵያ ገዳማት ኃላፊ የምስራቅ አውስትራሊያና ኒውዚላንድ አህጉረ ስብከት ሊቀ ጳጳስ እንዲሁም የቅዱስ ሲኖዶስ አባል የዘንድሮውን የአብይን ጾም ጅማሬ ምክንያት በማድረግ በአውስትራሊያ ኒውዚላንድ እና እንዲሁም በመላው ዓለም ለሚገኙ ምዕመናን ያስተላለፉትን መልእክት ነበረ። እናመሰግናለን። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።